You're with SBS Radio. Find more great stories in your language at sbs.com.au. ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ባለሥልጣናት የኒው ሳውዝ ዌልስ ማኅበረሰባትን ብርቱ የሳት ቃጠሎ እንደሚገጥማቸው እያስጠነቅቁ ነው የተቃዋሚ ቡድን መሪ አንቶኒ አልበኒዚ ፓርቲያቸውን ለመልካም ዕድል የሚያበቃ ግዙፍ ፖሊሲ እንደሚተገብሩ አስታወቁ። የሚሉት ግንባር ቀደም ዜናዎቻችን ናቸው። የኒው ሳውዝ ዌልስ እሳት አደጋ ተከላካዮች በመላው ክፍለ አገር እየነደዱ ያሉትን መቶ ያህል የደን ቃጠሎዎችን ለመግታት እየተፋለሙ ይገኛሉ። ከአንድ ደርዘን በላይ የሆኑት ቃጠሎዎችም ማኅበረሰባት ላይ ብርቱ ጉዳት ሊያደርሱ የሚችሉ አደገኛ የቃጠሎ ደረጃዎች ላይ ተፈርጀዋል። የኒው ሳውዝ ዌልስ የገጠር እሳት አደጋ ግልጋሎት ኮሚሽነር ሼን ፊትዝመንስ የአየር ንብረቱ ሁኔታ እየከፋ በመሄዱ ሳቢያ ለእሳት አደጋ ተከላካዮች በጣሙን አደገኛ ስለመሆኑ ሲናገሩ፣ የእሳቶቹ ተለዋዋጭነትና ተያያዥነት አደጋውን እንዲህ ነው ብሎ ለመግለጥ ያውከናል። ይህ መጠነ ሰፊ ቃጠሎ እጅግ በአደገኛነት ደረጃ ያለ ነው በርካታዎቹ ቃጠሎዎችም አንዳቸው ከአንዳቸው ጋር ተቀራራቢነት ያላቸው በመሆኑ በቅርባቸው ባለው የቃጠሎ ባህሪ ላይ የሚያሳድሩት ተጽዕኖ አለ ብለዋል ኮሚሽነሩ አክሎም መሬቱ ለወራት በድርቅ በመጠቃቱ ተቀጣጣይነቱ ከፍ ያለ መሆኑንና እሳቶቹም በፍጥነት ተቀጣጥለው እየተስፋፉ እንዳለ ተናግረዋል ይህ በእንዲህ እንዳለም በሰንሻይን ኮስት ኩዊንስላንድ ውስጥ የተነሳው ቃጠሎ ከቁጥጥር ውጪ በመሆኑ የአካባቢው ነዋሪዎች ቀያቸውን እየለቀቁ መውጣት ጀምረዋል። ፖሊስ ዛሬ አርብ ከቀትር በኋላ እንዳስታወቀው ኩሪባ አካባቢ የተነሳው የእሳት ቃጠሎ በርካታ ቤቶች ላይ አደጋ ደቅኗል። የደቡብ ብሪስበን ነዋሪዎች መኖሪያ ሰፈራቸውን ለቀው ለመሄድ በተጠንቀቅ እንዲገኙ ተነግሯቸዋል። የፌዴራል የተፈጥሮ አደጋና ድንገተኛ አደራሽ አስተዳደር ሚኒስትር ዴቪድ ሊትል ፕራውድ ነዋሪዎች የባለሥልጣናቱን ማስጠንቀቂያዎች እንዲያዳምጡ ሲያሳስቡ፣ የፌዴራል መንግስቱ ለመልሶ ማቋቋሚያ የሚሆኑ አስፈላጊ ነገሮችን ለማቅረብ ከኒው ሳውዝ ዌልስ እና ኩንስላንድ መንግሥታት ጋር ትከሻ ለትከሻ ተደጋግፎ ይቆማል። የማኅበረሰቡ አባላትም በበኩላቸው ድንገተኛ አደጋ ግልጋሎት ሰጪዎች እነሱን ለመታደግ የሚሰጡትን የደህንነት ማስጠንቀቂያዎች በማድመጥ የሚጫወቱት ሚና አለ በማለት የሳት ቃጠሎዎቹ ባሉባቸው አካባቢዎች የሚኖሩ ግለሰቦች የድንገተኛ አደጋ ግልጋሎት ሰጪዎችን ማሳሰቢያዎች እንዲተገብሩ አበረታተዋል። የተቃዋሚ ቡድን መሪ አንቶኒ አልቤኒዚ ግዙፍ የፖሊሲ አጀንዳቸውን ይፋ እንደሚያደርጉ አስታወቁ። በዚህ ዓመት በወርሃ ሜይ በተካሄደው አገር አቀፍ ምርጫ ሌበር ስለምን ድል እንደተነሳ የመረመረው ጥናት የቀድሞ መሪው ቢል ሾርትን በሕዝብ ዘንድ ያላቸው ተቀባይነት አነስተኛ መሆኑን አክሎ ሌሎች ምክንያቶችንም አካቷል። አቶ አልቤኒዚ የክለሳውን ግኝቶች ተመርኩዘው የፓርቲውን ባህልና የፖሊሲ አቅጣጫ በመቀየር ይበልጥኑ ተስፋማነትን በማዳበር ለመጪው ምርጫ እንዲዘጋጅ እንደሚያደርጉ ቃል ገብተዋል። አቶ አልቤኒዚ በብሔራዊ ፕሬስ ክለብ ባሰሙት ንግግር ፓርቲያቸው መራጮችን እንደሚሰማና ቅሬታዎቻቸውንም እንደሚረዳ ገልጠዋል። የኤስቢኤስ 2019 የብሔራዊ ቋንቋዎች ውድድር ተወዳደሮች ውስጥ ፈጠራ የተሞላበት አቀራረብና ልዩ የታሪክ ተራኪነት ክህሎት ያሳዩቱ ለአሸናፊነት መብቃታቸውን አስታወቀ። በዚህ ዓመቱ ውድድር አናላን በአነስተኛ የእድሜ ቡድን አደም ዋቢ በታዳጊ ወጣቶች ዘርፍ አሸናፊ ሆነዋል። ፌሌስቲ ኖፕና ኒሃል ናፍሲ በሁለት የተለያዩ ታዳጊ ወጣቶች ቡድን አሸናፊ ሲሆኑ ሊዲያ ቬላኖቭስኪ ዕድሜያቸው ከ18 ዓመት በላይ በሆነው ዘርፍ ለአሸናፊነት በቅታለች። የአሸናፊዎቹ ቡድን ቋንቋዎች ፈረንሳይኛ፣ አረብኛ፣ ባንጋላ፣ ፊሊፒኖና መሴዶኒያ ናቸው። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ባለሥልጣናት የኒው ሳውዝ ዌልስ ማኅበረሰባትን ብርቱ የእሳት ቃጠሎ እንደሚገጥማቸው እያስጠነቀቁ ነው። የተቃውሞ ቡድን መሪ አንቶኒ አልባኒዚ ፓርቲያቸውን ለመልካም ዕድል የሚያበቃ ግዙፍ ፖሊሲ እንደሚተገብሩ አስታወቁ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።